ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 7 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አምሽታችኋል አድማጮች። የምናስተናግዳችሁ ቆንጅ ታይና ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ሊጀምሩት የተወሰነው ድርድር የመስጠትና የመቀበል መርህን የማያሟላ በመሆኑ ድርድር ሊባል አይችልም በሚል የቀረበውን ትችት በድርድር ውስጥ ተሳታፊ የሆነው የመላ ኢትዮጵያ አንድነት ድርጅት የመኢአድ እንደማይቀበለው አስታወቀ። ትናንት ከተናገሩት ከምሁራኖቹ አንድ በጣም ቅር ያለኝ ነገር ሁሉንም ፓርቲ ተለጣፊ ነው ብሎ በጅምላ መፈረጅ በጣም በጣም ትልቅ ወንጀል ነው። እኔ ስለ ሌሎች ፓርቲዎች አላውቅም። እኔ ስለ ራሴ ስለ መኢአድ ፓርቲ ግን እስከ መጨረሻው ድረስ ምንም አይነት ተለጣፊነት እንደሌለው እኔም አውቃለሁ፣ ዶክተር ዳኛቸውም ያውቃል። የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው የሰማችኋቸው። ዘገባው በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጅት ለሶስት የዝናብ ወቅቶች በተከታታይ በቂ ዝናብ ያልጣለላቸው አምስት የምስራቅ አፍሪቃ ሀገሮች ኢትዮጵያን ጨምሮ ከባድ የምግብ ዋስትና ችግር የተደቀነባቸው መሆኑን የተባበሩት መንግስታት የምግብና የእርሻ ድርጅት አስታውቋል። አንድ የተባበሩት መንግስታት የሰብአዊ ጉዳዮች ከፍተኛ ባለስልጣን ደግሞ በኤርትራም ያለው የምግብ ሁኔታ አሳሳቢ መሆኑ መዘንጋት እንደሌለበት አሳስበዋል። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ለሶስት የዝናብ ወቅቶች በተከታታይ በቂ ዝናብ ያላገኙ አምስት የምስራቅ አፍሪካ ሀገሮች ከባድ የምግብ ዋስትና ችግር እንደተደቀነባቸው የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ አስታውቋል። በኢትዮጵያ፣ ሶማሊያ፣ ኬንያ፣ ታንዜኒያ እና ዩጋንዳ የተወሰኑ ክፍሎች ከተለመደው የዝናብ መጠን ከግማሽ በታች ይጣልባቸው እንዳሉ ነው ፋኦ ያስታወቀው። የድርጅቱ የምጣኔ ሀብት ኤክስፐርት አሌሳንድሮ ኮንስታንቲኖ ለቪኦኤ በሰጡት ቃል በዚህ ሁኔታ ውስጥ ያለው አካባቢ አንድ ሚሊዮን ካሬ ኪሎ ሜትር ስፋት ያለው ወይም ደግሞ በንጽጽር የፈረንሳይን ስፋት እጥፍ እንደሚሆን ነው ያስረዱት። ምስራቅ አፍሪቃ ውስጥ የድርቁ መቀጠል ከተምቹ ወረርሽኝ ጋር ተዳምሮ የምግብ ምርት ሁለት መጠኑን እጅግ በጣም በማሳነሱ በሚሊዮኖች የተቆጠሩ ሰዎች ለምግብ እጥረት ተጋልጠዋል ሲሉ አስረድተዋል። በእነዚህ ሀገሮች አስራስድስት ሚሊዮን የሚሆን ሕዝብ ለምግብ ችግር መጋለጡንና ባለፈው ስድስት ወር ውስጥ አሃዙ በአንድ ሶስተኛ እንደጨመረ ያስረዱት ባለስልጣኑ የሶማሊያው ብቻ በአንድ አመት ጊዜ ውስጥ በሶስት እጥፍ ጨምረዋል ብለዋል። በሌላ ዜና ከሌሎች ሀገሮች ጋር ሲነጻጸር የመገናኛ ብዙሀን ትኩረት ያልሳበው የኤርትራም የሰብአዊ ሁኔታ አዎንታዊ እርምጃ ላይ ያለ ቢሆንም አለም አቀፍ ለጋሾች በዚያ ላለው የምግብ ዋስትና እጥረት ትኩረት መስጠታቸውን መቀጠል አለባቸው ሲሉ አንድ ከፍተኛ የተባበሩት መንግስታት የረዴት ባለስልጣን አስታወቁ ኤርትራ ውስጥ የሶስት ቀናት ሁኔታዎችን የማጣራት ጉብኝት አድርገው የተመለሱት የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የስራ ስምሪት ክፍል ዲሬክተር ጃን ኪንግ ኒውዮርክ ውስጥ ለጋዜጠኞች በሰጡት ቃል ኤርትራ ውስጥ የምግብና የደህንነቱ ሁኔታ አሁንም አሳሳቢ ነው ብለዋል። ዶናልድ ትራምፕ ጁኒየር ከአሁኑ የዩናይትድ ስቴትስ ፕሬዝዳንት Now I don't want to overstate the progress it's significant because it is on a positive trajectory but we have a long way to go and as a country as I said 179 out of 100 <laughs> <laughs> ነገር ግን ገና ብዙ ስራ ይቀረናል። ሀገሪቱ በሰብአዊ እድገት ሰንጠረዥ ላይ ከ188 ሀገሮች 178ኛ ነች። ስለዚህ የተያዙትን መርሃ ግብሮች ለመርዳት ጥረቶቻችንን አፋጥነን መቀጠል አለብን። 80 ከመቶ የኤርትራ ሕዝብ በግብርና የሚተዳደር መሆኑን የጠቀሙት ባለሥልጣኑ በተለይ ከኤልኒኞ የአየር ሁኔታ ጋር በተያያዘ ያቺ ሀገር ለከፋ የአየር ንብረት ሁኔታ ተጋላጭ መሆኗ እንዳይዘነጋ አሳስበዋል። ደሞዝ ይጨመርልን፣ የሥራ ሁኔታ ይስተካከልልን ሲሉ ካለፈው ግንቦት ጀምሮ አድማ የመቱ የደቡብ ሱዳን ዳኞችን የሀገሪቱ ፕሬዝደንት ማያርዴት ሳልቫኪር አባረሩ። በሀገሪቱ በጠቅላላው 274 ዳኞች ብቻ ነበሩ። የፕሬዚደንቱ እርምጃ ትናንት በመንግስቱ ቴሌቪዥን ታውጇል። የደቡብ ሱዳን መንግስት የሕዝቡን ብሶት በብሔራዊ ውይይት አዳምጦ ለመፍታት እየተዘጋጀ ባለበት በአሁኑ ወቅት ዳኞቹ ለምን እንደተባረሩ የተጠየቁት የማስታወቂያ ሚኒስትሩ ሊያስረዱ አልቻሉም። የዳኞቹ ማህበር ሊቀመንበር ካሊድ መሐመድ እርሳቸውና ሌሎችም በርካታ ዳኞች መባረራቸውን አረጋግጠዋል፣ ለማብራራት ግን ፈቃደኛ አልሆኑም። ወደ ፕሬዚዳንቱ ቢሮ የተደረጉ ተደጋጋሚ የስልክ ጥሪዎች አልተመለሱም። ደቡብ ሱዳናውያን የህግ ጉዳይ ደቡብ ሱዳናዊ የህግ ጉዳዮች ተንታኝ ሞዲ ኢዝኬል በበኩላቸው እርምጃው የፍትህ ስርዓቱ ነጻነትን የሚጎዳ ነው ብለዋል። የግብፅ ኦርቶዶክስና ካቶሊክ አብያተ ክርስቲያናት በዚህ የአውሮፓውያን ሐምሌ ወር በቀሩት ቀናት ከቤተ ክርስቲያናት ውጭ የሚደረጉ ዝግጅቶችን በደህንነት ስጋት ምክንያት መሰረዛቸው ተሰማ። ከቤተ ክርስቲያን ስራ ጋር የተያያዙ ጉዞዎችና ጉባኤዎች በሙሉ እንደሚሰረዙን የተነገረው የወጣቶች ካምፖችና የሽርሽር መርሃ ግብሮችም ባጭር ባጭር እንደሚቋረጡ ተነግሯል። ይህ እርምጃ እንዲወሰድ ማን እንዳሳሰበም ይሁን የታወቀ የጥቃት ስጋት ኖሮ እንደሆነ የቤተ ክርስቲያናቱ ባለስልጣናት በዝርዝር የገለጹት ነገር የለም። ይሁን እንጂ ባለፈው ግንቦት ማዕከላዊ ማእከላዊ ግብጽ ውስጥ ወደ አንድ ገዳም ጉዞ ላይ የነበሩ ሀያ ስምንት ምእመናንን የገደለው ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ግብጽ ውስጥ ክርስቲያናትን ማጥቃቴን እቀጥላለሁ ሲል ዝቷል። ቀደም ብሎም የሆሳዕና ዕለት በአብያተ ክርስቲያናት ላይ በደረሱ ሁለት የቦምብ ፍንዳታዎች አርባ አራት ሰዎች ተገድለዋል። ከግብጽ ህዝብ ክርስቲያኑ ወደ አስር ከመቶ ያህሉን ይይዛል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፈው የዩናይትድ ስቴትስ ምርጫ ውስጥ ሩሲያ ጣልቃ መግባት አለመግባቷን እያጣሩ ያሉት የህግ መወሰኛ ምክር ቤቱ ቁልፍ እንደራሴዎች የፕሬዝደንት ዶናልድ ትራምፕ የበኩር ልጅ ዶናልድ ትራምፕ ጁኒየር ቃል እንዲሰጡ እየጠየቁ ነው። ሪፖርተራችን ማይክል ብራውን ያጠናቀረው ዘገባ አለ። አበባየሁ ገበያው ታቀርበዋለች። ዶናልድ ትራምፕ ጁኒየር ካሁኑ የዩናይትድ ስቴትስ ፕሬዚዳንት ከያኔጩ ፕሬዚዳንት አባታቸው የዘመቻ ጉዳይ ጋር በተያያዘ ከአንዲት የሩሲያ የሕግ ባለሙያ ጋር ኒውዮርክ ከተማ በሚገኘው ትራምፕ ሰማይ ጠቀስ ህንጻ ውስጥ ባለፈው ዓመት ተገናኝተው የመወያየታቸው ጉዳይ በሰሞኑ የአሜሪካ ፖለቲካ ውስጥ የተጋጋለ ንግግር አስነስቷል። የሩሲያ አቃቢ ሕግ መሆናቸውን ከክሬምሊን ቤተ መንግስት ጋር ግንኙነት እንዳላቸው ተነግሮ የነበረ ቢሆንም ዘግይቶ ግን ከመንግስቱ ጋር ግንኙነት እንደሌላቸው ከተሰማው የሕግ ሰው ጋር ዶናልድ ትራምፕ ጁኒየር በተገኙበት ወቅት የአባታቸውን ዘመቻ ሊጠቅም፣ በአንጻሩ ደግሞ ተፎካካሪያቸው የነበሩትን የዲሞክራቲክ ፓርቲውን እጩ ሂላሪ ክሊንተንን ሊጎዳ ይችላል የተባለ መረጃ መለዋወጣቸው ነው በስፋት የሚናፈሰው። የትራምፕ የምረጡኝ ዘመቻ ቡድን ከሩሲያ ጉዳይ ምርመራ ጋር የተያያዙ ግንኙነቶችን ሁሉ ይፋ እንዲያደርግ የዩናይትድ ስቴትስ የተወካዮች ምክር ቤት የህግ መምሪያው ህዳጣኑ ዲሞክራቲክ እንደራሴዎች መሪ ናንሲ ፕሎሲ በይፋ ጠይቀዋል። ያኔ የተፈጠረው እጅግ በብርቱ የሚያሳስብ ጉዳይ ነው። የምርጫ ዘመቻ ፋይናንስ ደንብ ጥሰቶች፣ ተቃዋሚ ወገን ውስጥ ገብቶ መሰለል፣ አንዳች ጠቀሜታ ያለው ሰነድ መረጃን ከውጭ መንግስት ወይም ከሌላ ሀገር ዜጋ መቀበል፣ የመርዛም ዛፍ ፍሬ። በሌላ በኩል ደግሞ ዶናልድ ትራምፕ ጁኒየር ከተባሉት የሩሲያ የህግ ሰው ጋር ያደረጉትን ውይይት አስመልክቶ ቃላቸውን እንዲሰጡ ሪፓብሊካኑ የህግ መወሰኛ ምክር ቤቱ ሊቀመንበር ጠይቀዋል። ይህ በእንዲህ እንዳለም የፕሬዝዳንቱ አማች ጃሬድ ኩሽነር በዝግ በሚከናወነው መድረክ ላይ እማኝነት ይሰጣሉ ተብሎ እየተጠበቀ ነው። ፕሬዝዳንት ዶናልድ ትራምፕ ልዩ አማካሪያቸው ያደረጓቸው የጃሬድ ኩሽነር የደህንነት ንጽህና ማረጋገጫ እንዲነጠቅ ዴሞክራቶቹ እንደራሴዎች እየጎተጎቱ ናቸው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በዛሬው የፈረንሳይ ብሔራዊ ባስቲ ቀን ክብረ በዓል ላይ በክብር እንግድነት ተገኝተዋል። ዩናይትድ ስቴትስ አንደኛ ወደ አንደኛው የዓለም ጦርነት የገባችበት መቶኛው ዓመት ወታደራዊ የሙዚቃ ባንዶች፣ ዝግጅቶችና የአሜሪካ ተዋጊ ጀቶች በረራ በሰልፎች ከሁለት ሰዓት በላይ በፈጁ ዝግጅቶች ታይቷል የዩናይትድ ስቴትስ ወታደሮች ከብዙ ሺህ ፈረንሳይ ወታደሮች ታንኮችና ሚሳይል ወንጫፊዎች እንዲሁም ብረት ለበስ መኪኖች ጋር በሰልፍ በተጓዙበት በታወቀው የፓሪስ አውራ ጎዳና ሻም ዘሊዜ ላይ የዩናይትድ ስቴትስ ባንዲራ ከፈረንሳይ ባንዲራ ጎን ተውለብልቧል የሽብር ጥቃትን ለመከላከል ከአምስት ሺህ በላይ የፈረንሳይ ፖሊስ አባላት በአካባቢው ለጥበቃ ተሰማርተው ውለዋል የፈረንሳይ ፕሬዚደንት ኤማኑኤል ማክሮን ባደረጉት ንግግር እውነተኛ ወዳጆቻችንንና አጋሮቻችን ለእርዳታ ደርሰውልናል አንዷም ዩናይትድ ስቴትስ ነች ለዚህም ነው ሁለቱን ሀገሮቻችንን በምንም አይነት ሊለያዩ የማይችሉት ዛሬም ፕሬዚደንት ትራምፕና ባለቤታቸው እዚህ መገኘታቸው የዘላቂ ወዳጅነታችን ማሳያ ነው ብለዋል አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ሄርስ በ25 ሜትር ባንድ በ12110 በ12140 ኪሎ ሄርስ ና እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የአርብ ምሽት ፕሮግራማችን ነው። በቅርቡ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የዛሬ የጥያቄው መልስ ጉዳይ ነው። ታሪክን ማያቅ ይደግመዋል ይባላል። እንደግም ደግሞ መልካሙን ብቻ ሳይሆን መጥፎውንም ለስተቱ ይደገማል እና እነኛ ነገሮች ማስወገድ ከመልካሞቹ ነገር መማር ለወደፊት የሚጠቅም ነገር መስራት የምንችለው ወደኋላ ተመልሰን ስናይ ነው። ክቡራትና ክቡራን አድማጮች፣ አሁን የሰማችሁት ሐሳብ እንደ መንገድ በማስረጃ የተደገፉ ቋሚ ወጎች በሚል አብይ ርዕስ የተሰናዳ ዝግጅት በሁለተኛው አጋማሽ የሚቀርብ ላይ የተቀነጨበ ነው። ዶክተር ሽመልስ ቦንሳ ይባላሉ የሰማችኋቸው የአዲስ አበባን የልዩ የኦሮሚያ ክልል የአዲስ አበባን ልዩ ጥቅም በሚመለከተው የጥያቄው መልስ ጉዳይ ላይ ዶክተር ብርሃነ መስቀል አበበ ሰኝ እና ዶክተር ዮሐንስ ዘለቅም ተሳትፈዋል። ልክ በፊት ሸዋ ስር እንደነበረ ልክ በፊት መናገሻ አውራጃ ስር እንደነበረ ልክ በፊት ደግሞ እንደዚሁ የኢትዮጵያ ዋና ከተማ ሆኖ እንደሚያገለግል የኦሮሚያ ዋና ከተማ ሆኖ ኦሮሚያ አስተዳደር ስር ሆኖ የኢትዮጵያም ዋና ከተማ እንዲሆን ነው የኦሮሞ ህዝብ ጥያቄ። ከሁሉም የተውጣጣ እንጂ ከአንድ ዘር የተውጣጣ መንግስት ኑሮ አያውቅም። ስለዚህ የአዲስ አበባ ማመሰራረት ሁሉም ኢትዮጵያውያኖች መንግስትን ይመሩ የነበሩት ኢንቨስት ያደረጉበት ነው። ከትግራይም ሊሆን ይችላል፣ ከጎንደርም ሊሆን ይችላል፣ ከሀረርም ሊሆን ይችላል። ከሁሉም ሚያ እንደ ክልል ተቋቁሞ አያውቅም። ለጥያቄው መልስ በሁለተኛው አጋማሽ ጠብቋቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ይሆናል የምንዘልቀው። በቅድሚያ የዕለቱ አብይ ርዕስ ገዢው ኢህአዴግና አስራ ስድስት ተቃዋሚ ፓርቲዎች ሊጀምሩት የተወሰነው ድርድር የመስጠትና የመቀበል መርህን የማያሟላ ነውና ድርድር ሊባል አይችልም በሚል የቀረበውን ትችት በድርድሩ ውስጥ ተሳታፊ የሆነው የመላ ኢትዮጵያ አንድነት ድርጅት መኢአድ እንደማይቀበለው አስታወቀ። ፓርቲው ካቀረባቸው አጀንዳዎች ሊቀርብ የሚችል ምን የተሻለ አጀንዳ አለ ሲሉ የፓርቲው ዋና ጸሐፊ ይጠይቃሉ። ካቀረብናቸው አስራ አምስት አጀንዳዎች ውስጥ በሀገር ደረጃ የፖለቲካ እስረኞች ይፈቱ የሚለውና የአስቸኳይ ጊዜ አዋጁ አጀንዳ ብቻ ናቸው ውድቅ የተደረጉብን ብለዋል። ጽዮን ግርማ የፓርቲውን ዋና ጸሐፊ እና የህዝብ ግንኙነት ኃላፊውን አቶ አዳነ ጥላሁንን አነጋግራለች። አቶ አዳነ ጥላሁን በትላንትናው ምሽት ያስተላለፍነው ፕሮግራም ነበረ። የፕሮግራሙ ይዘት ምንድን ነው? ገዢ ፓርቲ ኢህአዴግና አስራስድስት ተቃዋሚ የፖለቲካ ፓርቲዎች የሚሳተፉበት ድርድር ቅድመ ድርድር አጀንዳ ቀረጻው ተጠናቆ አሁን ወደ ዋናው ድርድር ሊገቡ ነው። እዛ ላይ ሁለት ምሁራን አነጋግረን ነበር። ምሁራኖቹ የፍልስፍና መምህሩ ዶክተር ዳኛቸው አሰፋና የህግ መምህሩ አቶ ሙልጌታ አረጋዊ ናቸው። ጠቅለል አድርገን እነሱ የሰጡትን ሀሳብ ስናየው ድርድር ለማለት አይቻልም፣ መስፈርቱን አያሟላም የድርድርን መስፈርት የሚል አንስተዋል። ምክንያቱም በኢህአዲግ በኩል አቅሙ ጠንከር ያለ ነው ነገር ግን የሚሳተፈው የተቃዋሚ ፓርቲዎች በኩል ለድርድር የሚያበቃ ሰጥቶ መቀበል መስፈርትን የሚያሟላ አይደለም ብለዋል። እና ቅሬታ አላችሁ በትናንትናው ዘገባ ላይ ምንድን ነው ቅሬታችሁ በመጀመሪያ ደረጃ ላይ ከመድህ ልነሳልሽ እኛ የሰላማዊ ትግል ውስጥ ነው ያለ ነው በተቃውሞ ጎራ ውስጥ ብንሆን ስለዚህ የሰላማዊ ትግል መርሁ ከተቻለ ተቀራርቦ መነጋገር ነው እና በሀገር ጉዳይ ደግሞ ተቀራርቦ መነጋገር የግድ ይለናል ይሄንን ደግሞ እስካሁን ድረስ እንጠይቅ የቆየ ነው ጉዳይ ነው ያለው ውጤቱ ይፈጸምም አይፈጸምም የህዝብን አጀንዳ አቅርቦ ማነጋገር እንደኔ ጥፋት አይደለም ቅድመ ሁኔታ የሚቀመጥበትና አሁን የማይቀመጥበትን እመለየት ላይ ነው። አሁን ብዙዎቹ የሚቸገሩት ከውጭም ከውስጥም ትናንት የሰማሁት ለምሳሌ እነገሌ ሳይፈቱ እንዴት ወደ ድርድር ገባችሁ የሚባል ብዙ በርካታ አስተያየት ነው የምሰማው። እነገሌ የሚባሉ ስም ለማስፈታትም እኮ ቅድሚያ ተቀራርቦ በመነጋገር እንጂ ማዶ ለማዶ ሆኖ የቃላት ወንጭፍ በመወራወር አይደለም። እና ስለዚህ ከዚህ አንጻር ሲታይ እኛ አሁን በሰጥቶ መቀበል መርህ ደረጃ ላይ ኢህአዴግን እስከ እስከዛሬ ድረስ ወደ ድርድር ግባ ወደ ድርድር ግባ ስንጮሆነ የኖር ነው። አሁን ደግሞ እሱ እሺ ልግባ ባለበት ደረጃ ላይ በሞዳሊቲ ደረጃ ላይ ብቻ የምታቆመው ነገር አይደለም። ይሄ ነው መርሁ። ምክንያቱም አንደኛ ኢህአዴግ እሺ በልም አይበልም፣ በእኛ በኩል መቅረብ ያለበት የህዝብ አጀንዳ የግቢዘን መቅረብ አለበት። የመቀበል አለመቀበሉ ጉዳይ የሱ ነው። ይቀበለው ተጠቃሚ እሱ ነው ባይቀበለውም የሚጎዳው እሱ እንጂ እኛ አይደለም። አቶ አዳነ ስለዚህ፣ ቆይ ልጨርስልሽ። ስለዚህ ገና ለገና አይቀበልም የሚል የነቢይነት ነጥብ ተይዞ ጭፍን አመለካከት ይዘን ከድርድሩ እንውጣ ማለት ለእኛ የሚያስኬድ ነገር አይደለም። አቶ አዳነ፣ አንድ ጊዜ ግድ የለም መግባት አለብኝ እዚህ ጋር። ትላንትና ባቀረብነው ዘገባ ላይ አቶ አዳነ፣ ሁለቱም ተወያዮች ፓርቲዎቹ ለምን ገቡ የሚል ሀሳብ አላነሱም። ካነሱት ሀሳቦች ዋነኛው ድርድር የሚል ስያሜ ለመስጠት የሚያስችል አይደለም። ምክንያቱም ሰጥቶ መቀበል የሚል መርህን የያዘ አይደለም። ኢህአዴግ ገና ከመጀመሪያው ለምሳሌ ጊዜያዊ የሆነ አስቸኳይ ጊዜ አዋጅን ላይ አልደራደርም ካለ እንዴት በዋና ሀገራዊ ጉዳዮች ላይ ይደራደራል ተብሎ ይታሰባል። አንድ ያነሱት እሱ ነው። ሁለተኛው ደግሞ ከአቅምም ደረጃ ኢህአዴግ እንደ ሰጪና ነሺ ሆኖ ነው የቀረበው። በዚህ ጉዳይ ይደራደራለሁ፣ በዚህ ጉዳይ አልደራደርም እያለ ተቃዋሚ ፓርቲዎች ደግሞ ሀሳባቸውን አጀንዳ ነው ያመጡት እንጂ ለኢህአዴግ የሚሰጡትም የሚነሱትም ወይም ኢህአዴግ ከነሱ የሚቀበለውም የሚነሳውም የለም ድርድር የሚባለው መስጠት መቀበል ሲኖር ነው የሚል ነገር ነው ያነሱትና በሱ ላይ ያሉትን አስተያየት ይስጡ። ይኸውልሽ ይሄንንም እኮ የምናውቀው አሁን ገና በጭፉኑ አሁን አይደለም ነው የምልሽ። አንድ ምንድን ነው በነሱ የተነሳው ምናልባት የተቃዋሚ ፓርቲዎች አቅም ከኢህአዴግ ጋራ ተመጣጣኝ ስላልሆነ ለኢህአዴግ የሚሰጡትም የለም። ኢህአዴግም የሚቀበለው ላይኖር ይችላል። ስለዚህ ድርድር ማለት ሚዛናዊ በሆነ መልኩ ሁለት አቻ በሆኑ እኩል በሆኑ ደረጃ ላይ በሚለው ደረጃ ላይ እንስማማለን። የሰዎቹ አባባል ግን ከዛ እንትን ያደረገ አይደለም። እኔ ለምሳሌ በቅሬታ ደረጃ ላይ ለነሳልሽ የፈለግኩት ቆይ እኛ ለምሳሌ እንደመያድ አስራ አምስት አጀንዳ አቅርበናል። ከአስራ አምስቱ አጀንዳ አንድ ብቻ ነው እንትን ሪጀክት የተደረገብን የአስቸኳይ ጊዜ አዋጅ በሚለው ደረጃ ላይ አልደራደርም የሚለውና ይሄ በሀገር ደረጃ ላይ ላይ ፖለቲካ የታሰረ የፖለቲካ እስረኛ የለም የሚለውን ሪጀክት ተደርጓል። ከዛ ውጭ ያሉት እንግዲህ የዲሞክራሲ መጥበብን አንስተናል፣ ተቀብሎታል እደራደራለሁ ብሎ የጸረ ሽብር አዋጅን ወዘተ ወዘተ ያ ባለበት ደረጃ ላይ እነዚህን አጀንዳዎች ሙሉ በሙሉ ሪጀክት ባላደረገበት ደረጃ አድርገሽ ነው አልተቀበለበት። ቅድም እኮ ነገርኩሽ፣ ኢህአዴግ ቢቀበለው ለራሱ ነው የሚጠቅመው፣ የማይቀበለውም ቢሆን የሚጎዳው እሱ ነው፣ እኛ አይደለንም። የህዝብ አጀንዳ ነው ይዘው የቀረብ ነው፣ በህዝብ አጀንዳ ደረጃ ላይ ኢህአደግ አልተቀበለም ተቀበለ ማለት የምንችለው መጨረሻ ላይ ስንደርስ እንጂ በአሁኑ ደረጃ ላይ አደል። ሁለተኛ ትናንት ከተናገሩት ከምሁራኖቹ አንድ በጣም ቅር ያለ ነገር፣ ሁሉንም ፓርቲ ተለጣፊ ነው ብሎ በጅምላ መፈረጅ በጣም በጣም ትልቅ ወንጀል ነው። እኔ ስለ ሌሎች ፓርቲዎች አላውቅም። እኔ ስለ ራሴ ስለ መያር ፓርቲ ግን እስከ መጨረሻው ድረስ ምንም አይነት ተለጣፊ ነው እንደሌለው እኔማ ቃለው ዶክተር ዳኛቸውም ያቃል። ትናንትና ይህንን ስም የሰጠን ማለት ነው። አቶ አዳነብ አንድ ጥያቄ እዚህ ላይ ላክል፣ ምክንያቱም ያነጋገርናቸው ናቸው ሰዎችና ትላንትና የተናገሩት ሀሳብ ስላለ እሱ ላይ ይዘን እሱን ጥያቄ ላክልና እናጠቃልለዋለን። ምንድን ነው አቶ ሙሉጌታ አረጋዊ የህግ መምህር ካነሱት ነገር ነጥብ አንዱ ተቃዋሚ ፓርቲዎቹ ካቀረቧቸው የመደራደሪያ አጀንዳዎች መካከል ኢህአዲግ የማያውቃቸው አይደሉም። ህዝቡ የሚያነሳቸው አጀንዳዎች ናቸው። የሚነሱት የህዝብ ጥያቄዎች የሚታወቁ ናቸው። ኢህአዲግ ማስተካከል ከፈለገ እነዚህ አጀንዳዎች ላይ ተቃዋሚዎችን ጠርቶ እንደራደር ሳይሆን ማለት ያለበት ማስተካከል ነው ያለበት። ከሱ በላይ ግን ትልልቅ አጀንዳዎች ለድርድር ወይም ለውይይት ወይም ደግሞ ለሌላ ነገር የሚያስፈልጉ ትልልቅ አጀንዳዎች አልተነሱም ወይም ደግሞ አልቀበላቸውም ብሎ አልፏቸዋል የሚል ነገር አንስተዋል። እና እሱንስ እንዴት ያውታል? የሚገርምሽ ነገር ኢህአዴግ እነዚህ እንዲፈልግ ይፈጽማቸው ነበር አይፈጽማቸውም፣ የሚለው ለእኔ ውሃ የማይቆጥር ምክንያት ነው። አንድ ሁለተኛ፣ ከእነዚህ የበለጠ እስኪ ምንድን ነው የህዝብ አጀንዳ ያለው የዲሞክራሲ መድረክ ጠቧል፣ ህዝብ ነጻነቱ ታስኗል። በፀረ ሽብር ህግ እና አዋጅ እየታፈሰ መከራውን እያየ ነው። ከዚህም ማዝቦ ተርፎ የታክስ ህግ ዙሪያ ላይ ችግር አለ። አሁን አዲስ አበባ ህዝቡ እያለቀሰ ነው ያለው የፍትህ ህጋችሁና አዋጃችሁ ሊፈተሽ ይገባል፣ ወዘተ ወዘተ የሚሉ አጀንዳዎች ቀርበዋል። ከዚህ የተሻለ ሌላ ምን አጀንዳ አለ? እንግዲህ እንደ ሰላማዊ ትግል እንደ ድርድር ከገባች ማለት የመንግስት ስልጣን እህል ይሄ በእርግጥ እሱም ልቀጥት ይሁም ይለቅ አይደለም። የምርጫ ህጉን እሺ አሻሽላችሁ በምርጫ ግቡ የሚል ስለሆነ ከዚህ ውጭ እኔ ከቀረቡት ከነዚህ አስራ ሁለቱም ባያቸው አስራ አምስት አጀንዳዎች የበለጠ የህዝብ አጀንዳ ምንድን ኖረው ነው? ይሄ መሆን አለበት ይሄ መሆን የለበትም የሚባለው። እሺ አቶ አዳነ ጥላሁን በጣም እናመሰግናለን፣ የመያድ ፓርቲ ጸሐፊና የህዝብ ግንኙነት ኃላፊ ጉዳዩ እንግዲህ እንዳሉት ወደፊት የሚቀጥል በመሆኑ እኛም ሌሎች ያነጋገርናቸውን ምሁራንም ሌሎችንም ሰዎች ጋብዘን እርሱም የሚሳተፉበት ውይይት አዘጋጅተን በጉዳዩ ላይ ተመልሰን እንመጣለን። ለዛሬ በጣም አመሰግናለሁ። በጣም አመሰግናለሁ። ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ዘገባ ነበር የተሰማው። የትንታኔው መጽሔት ይቀጥላል። ኬንያ፣ ላይቤሪያ እና ኮንጎ ዲሞክራሲያዊት ሪፐብሊክ ለምርጫ እየተዘጋጁ ባሉበት ጊዜ ዋሽንግተን ዲሲ ላይ የሚገኙ የፖለቲካ ተንታኞች አፍሪካ ውስጥ ያሉ ዲሞክራሲያዊ ምርጫዎች ቁልፍ ፈተናዎችንና የምርጫ ሂደቶች ሊሻሻሉ የሚችሉባቸውን መንገዶች ለይተው ለማንጠር እየሞከሩ ናቸው። በቅርቡ ናይጄሪያ ጋናና ቤኒን ውስጥ የተካሄዱ ዴሞክራሲያዊ ምርጫዎችና ሰላማዊ የሥልጣን ሽግግር ሂደቶች ለሌሎችም የአፍሪካ ሀገሮች አርአያ ሊሆኑ እንደሚችሉና እንደሚገባም ነው ተንታኞቹ የሚናገሩት። ኬንያ ከአንድ ወር በኋላ ምርጫ ታካሂዳለች። የላይቤሪያ ሕዝብ ደግሞ ከሦስት ወር በኋላ መሪዎቹን ይሰይማል። በሌላ በኩል ግን በዚህ የአውሮፓ ዓመት መጨረሻ ወይም የፊታችን ታህሳስ ሊደረግ ታስቦ የነበረው የኮንጎ ዲሞክራሲያዊት ሪፐብሊክ ምርጫ የመካሄዱ ነገር አጠራጣሪ ሆኗል። ሎራዘምብልሞ በሚል አጭር ስሙ የሚጠራው የኮንጎ ብሔራዊ ነፃነት ዘመቻ ተቃዋሚ ፓርቲ በዚህ ሳምንት ውስጥ ባሰማው ክስ የኮንጎ ምርጫ ኮሚሽን ፕሬዚደንት በኮንጎ ሕዝብ ላይ ጦር አውጀዋል ብሏል። የኮሚሽኑ ፕሬዚደንት ለዚህ ዓመት መጨረሻ የታሰበው ምርጫ ላይ ካሄድ እንደሚችል መናገራቸው ነው የሎረስ ዘምብልሞን ቁጣ የቀሰቀሰው። የአሁኑ ፕሬዚደንት ጆዜፍ ካቢላ እስከ ዓመቱ መጨረሻ ሥልጣን ላይ የመቆየታቸውን ነገር በቅርቡ በተደረሰ የሽግግር ስምምነት መሠረት ሁሉም ወገን ተቀብሎታል። ምርጫው ታህሳስ ውስጥ እስከተካሄደ ድረስ ውሉ መከበር እንዳለበት ዩናይትድ ስቴትስ እየጎተጎተች ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል አምባሳደር ሚሸል ሲሶን ይህንን የሀገራቸውን አቋም አስረግጠው ተናግረዋል። We are ready to take additional action to sanction those who stand in the way of the DRC's የኮንጎ ዲሞክራሲያዊት ሪፑብሊክን የመጀመሪያ ዲሞክራሲያዊ የስልጣን ሽግግር ለማደናቀፍ በሚንቀሳቀስ ማንም ወገን ላይ ተጨማሪ እርምጃ ለመውሰድ ዝግጁ ነን። የኮንጎ ፕሬዚደንት ጆዜፍ ካቢላ ባለፈው ወር ደቡብ አፍሪካዋ ፕሪቶሪያ ላይ ግባቸው ምርጫ ማካሄድ እንደሆነ ቃል ገብተዋል። እንደ ሀገር በሲቪል ማኅበረሰብ ውስጥ እንዳለን የፖለቲካ ፓርቲዎች አብረን ምርጫ እናዘጋጅ። ያ ኢላማ ነው አሁንም በአእምሯችን ያለው ብለዋል ካቢላ። እንደ እውነቱ ከሆነ ግን ተቃዋሚዎቻቸውና የመብቶች ተሟጋቾች ከካቢላ የሚጠብቁት እንዲያው የምርጫ ምርጫ ከማካሄድ የዘለለ እርምጃም ነው። ካቢላ ራሳቸው መሰናበት አለባቸው ተሟጋቾቹና የማህበራዊ ለውጥ ማዕከሉ አሌን ዛዲ አንድ ዛዲ እንደሚሉት ለኮንጎ ዲሞክራሲያዊት ሪፐብሊክ ዋናው ጉዳይ በዚህ ዓመት ምርጫ ማካሄድ አይደለም። ስምምነቱ በሚለው መሠረት ፕሬዚደንቱ እንደማይወዳደሩ በግልጽ ማሳወቅ አለባቸው። ይህንን እስካሁን አላደረጉም። እንደ አልን ዛዲ አንድ ዛዴ አባባል ምርጫዎች የሰላም ግንባታ ሂደት አካል እንጂ በራሳቸው ግብ ተደርገው መወሰድ የለባቸውም ይላሉ። የዲሞክራሲ ተሟጋቿ የዓለም አቀፍ ሪፐብሊካን ኢንስቲትዩት ባልደረባ ኤሊዛቤት ሎይስ አፍሪቃ ልትከተላቸው የምትችላቸው አርአያዎች ሞዴሎች አሏት ብለዋል። እንዲህ አይነት መሰረተ ሰፊ ህገ መንግስታዊ ማሻሻያ አዎንታዊ እርምጃ ያሳየባት ኬንያ ምሳሌ ነች። አንዳንድ ሀገሮች ማነቆ ውስጥ ገብተው ሳሉ፣ ሌሎች ደግሞ በብርሃን ጎዳና ሲንደረደሩ የዊድሮው ዊልሰን ማዕከሉ የአፍሪቃ መርሃ ግብር ማዕከል መሪ ሙንዴ ሙያንጓ የምክር ቃላት አሏቸው። ምርጫዎች በራሳቸው ተነስተው ሲያበቁ ዲሞክራሲ እንዲሰፍን እንዲሰራ እንደማያደርጉ እንገነዘባለን። ይሁን እንጂ ቁልፍ ሚና ይጫወታሉ። ዲሞክራሲያዊ ሂደቶች እንዲጸኑ እንዲጠናከሩ ለማድረግ ነፃና ፍትሐዊ ምርጫዎች መተኪያ የሌለው ቦታ አላቸው። ወደ ተከታዩ የመጽሔት ርዕስ እንሸጋግራለን። የዩናይትድ ስቴትስ ባለሥልጣናትና በመላው ዓለም የሚገኙ ሸሪኮቻቸው በእስላማዊ መንግሥት ነኝ ባዩ ነውጠኛ ቡድን ላይ ዓለም አቀፍ ጫና ለመፍጠር ስለሚቻልበት መንገድ ለሦስት ቀናት ያካሄዱትን ስብሰባ አጠናቀዋል። አንታይ አይኤስ ኮዋሊዥን ወይም ጸረ አይኤስ ጥምረት በሚል ከሚታወቁትና ከሰባ ሁለት ሀገሮች የተውጣጡ አባላት ስብሰባቸውን በዚህ ሳምንት ያካሄዱት ዋሽንግተን ዲሲ ውስጥ ሲሆን ይህም ኢራቅ ከዚህ ቡድን ጋር ሞሱል ውስጥ ለአራት ወራት ያካሄደችው ጦርነት በድል መጠናቀቁን ይፋ ካደረገች በኋላ መሆኑ ነው። የጣምራው ኃይሎች በተጨማሪም የሽብርተኛ ቡድኑ ጦር ዋና ሰፈር ባለባት በሶሪያዋ ራቃ ድል እየተቀዳጁ መሆናቸውንም ገልጸዋል። ጠበብት በአሁኑ ወቅት ከጦርነቱ ባለፈ ትኩረት ያደረጉት ቡድኑ ያወደማቸውን ስፍራዎች መልሶ በመገንባቱ ጥረት ላይ መሆኑን በመግለጽ በውጭ ጉዳይ ሚኒስቴር ዘጋቢዋ የቪኦኤ ናይክ ቺንግ የደረሰን ሪፖርት አለ፤ አዲስ አበባ ያቀርበዋል። ኢራቅ ሞሱልን ራሱን እስላማዊ መንግሥት ብሎ ከሚጠራ ቡድን ነጻ እንዳደረገች ባለፈው እሁድ ማስታወቋ ይታወሳል። በዚህ ሳምንት ደግሞ ሶሪያ ውስጥ ጣምራው ኃይል አሸባሪውም ቡድን ከተቀረው የኢራቅ ክልል እና ከሶሪያም ጭምር አባሯል እናም ጦርነቱ በስርዓት እንደተጠናቀቀ ተገልጧል። ብሬት ማገክ የዓለም አቀፉ ጸረ አይሲስ ጥምረት ቃል አቀባይ ናቸው። ደረጃ በደረጃ ብናስብና ይህን እንደ መነሻ ብንወስድ ከሁሉ ቀዳሚው አይሲስን ማሸነፍ ነው የሚሆነው አንድም ስፍራ እንኳን እንዳይቆጣጠሩ ማድረግና ለእኛም ስጋት እንደማይሆኑ ማረጋገጥ ያስፈልጋል። በዚህ ሁኔታ ነው የእርስ በርስ ጦርነትን ልናስቆም የሚቻለን። ቀጣዩ ቀዳሜ ተግባር ደግሞ ነጻ የወጡ አካባቢዎችን ማቋቋምና መልሶ መገንባት ነው። ብሎም ለአካባቢው ነዋሪ ሰብአዊ አቅርቦትን ማሟላት። እንደገና የዓለም አቀፉ ጸረ አይሲስ ጥምረት ቃል አቀባይ ብሬት ማገርግ ዋናውና መሰረታዊ ግባችን ከአይሲስ ይዞታ ነጻ የወጡ አካባቢ ነዋሪዎችን የወደፊት ህይወት ማስተካከል ይሆናል። በዚያውም የውስጥ ተፈናቃዮችና ወዶ ተመላሾችን ማቋቋሙ ይቀጥላል። ለነዚህ ሁሉ ተግባራት በቂ የሀይል አቅርቦትና ይልቁንም የውጭ አገር ተዋጊዎች እንዳይገቡ የጸረ ሽብርተኛ ዘመቻውን ማጧጧፍ ያስፈልጋል ይላሉ። የአትላንቲክ ካውንስል ጃዝሚን ኤል ገማል፣ ከባህላዊና ከተለመዱ አሰራሮች መላቀቅ ይኖርብናል። ማለትም ፕሮፓጋንዳውን በማኅበራዊ ድረገጾችና በኢንተርኔት መዋጋትና የሕግን የበላይነት ማረጋገጥ ያስችላል። ዩናይትድ ስቴትስ ትናንት ሐሙስ እንዳስታወቀችው ለኢራቅ ተጨማሪ የ119 ሚሊዮን ዶላር የሰብአዊ እርዳታ አቅርቦት ለመላክ ወስናለች። የኢራቅ ጦርነት ከተጀመረ አንስቶ ዩናይትድ ስቴትስ የሰጠችው ጠቅላላ እርዳታ ከ1.4 ቢሊዮን ዶላር በላይ መሆኑም ይታወቃል። አድማጮች ከዚህ በሳምንት ሰባት ቀን ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ባዘቦቱ ማለት ነው በየለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛችኋለን። የተከበራችሁ አድማጮች፣ ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም የ24 ሰዓት አገልግሎት ይሰጣል፣ ታገኙናላችሁ። ዝግጅቶቻችንን አየር ላይ ማዳመጥ ያልቻላችሁ ከዌብሳይታችን ማግኘት ትችላላችሁ። በፌስቡክና በትዊተርም አለን። ፌስቡክ ላይ አት ቪኦኤ አምሐሪክ፣ በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ፣ ሀሳቦቻችሁን አንሸራሽሩ። ከኦዲዮ ናው እንዲሁም ከእጅ ስልኮቻችሁ ቪኦኤ ሆን ኤምኦቢ አይ ላይ ታገኙናላችሁ። የቪኦኤን አፕ በነጻ ጭናችሁም ዝግጅቶቻችንን መከታተል ማግኘት ትችላላችሁ። አሁን ከምሽቱ ሶስት ሰዓት ከሰላሳ አንድ ደቂቃ ነው። አዲስ አበባ ላይ ፕሮዲውሰሯ ብርሃን ሀይሉ ነች። የምናስተናግዳችሁ ሰሎሞን አባትና ቆንጂት ታየ ነን። የዜናና የትንታኔው ሰዓት እንግዲህ ተጠናቋል። ሙዚቃ እንጋብዝ። እዚህ ጋር ጥሩ ሀሳብ ነው። አረፍ ማለት አለባቸው አድማጮቻችን። ቸብ ብቸብ ይላል መልካሙ ተበጀ። ድንቁ መልካም እስክስታዋ፣ ፍጹም ድንቅ ይሸጋል። ጥቁር ቢሎላያት ይችፈር በጣም አስደሳች ናት። ፈገግታዋ ልብ ይማርካል። እስክስታዋ መንፈስ ያስደስታል። በጠቅላላ ለመድረክ ድንቅ ነች ስትጫወት Let's pargo la

አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታ አሰማናለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ሐሙስ ያስቻለው ፍርድ ቤት ፌዴራል ፍርድ ቤት ዳኛ የሰጡትን በፕሬዝደንታዊ ትእዛዙ ከታገዱት ሀገሮች በብዙ ሚሊዮኖች የተቆጠሩ ተጨማሪ ተጓዦች ስደተኞችን ጨምሮ የመግቢያ ፈቃድ እንዲያገኙ ሊያስችል የሚችል ብይን እያጠናሁ ነኝ ሲል አስታወቀ። የፕሬዚደንት ዶናልድ ትራምፕ የጉዞ እገዳ ትእዛዝ በከፊል ተግባራዊ መሆን ይችላል ሲል ባለፈው ሰኔ ጠቅላይ ፍርድ ቤቱ ውሳኔ መስጠቱ የሚዘነጋ አይደለም። ይሁን እንጂ ይህ ፍርድ ቤት ጠቅላይ ፍርድ ቤቱ እግዱ ከሚመለከታቸው ስድስት ሀገሮች የሆኑ ተጓዦች ስደተኞችን ጨምሮ አሜሪካ ውስጥ እውነተኛ የቤተሰብ ወይም የተቋም ግንኙነት ያላቸውን ካረጋገጡ እግዱ እንዳይመለከታቸው ነበር ውሳኔው ያከለው። ፌዴራል መንግስቱ ያን ሲተረጉም ታዲያ ወላጆች ወይም እህትና ወንድም በሚል ወስዶ አያቶች፣ አጎቶች፣ አክስቶችና ሌሎች ዘመዶችን እንደማይጨምር ነበር የደመደመው። ትናንት ሀዋይ ሃና ሉሉ ውስጥ ያስቻለው የወረዳ ፍርድ ቤት ዳኛ ዴሪክ ዋትሰን፣ መንግስቱ ጠቅላይ ፍርድ ቤቱ በጥንቃቄ የሰጠውን ውሳኔና መንግስት ራሱ የሚሰራበትን የኢሚግሬሽን መመሪያ አጥብቦን የተረጎመው ሲሉ ውሳኔ ሰጥተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ የዳኛውን ውሳኔ ከፍትህ ሚኒስቴር ጋር ሆነን እያጠናነው ነው ሲሉ ለቪኦኤ ምላሽ ሰጥተዋል። አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወደ ተከታዩ ዝግጅት እናልፋለን። ቆይታ ከታሪክ ተመራማሪ ጋር ሀሳብ እንደ መንገድ በማስረጃ የተደገፉ ወጎች በሚል አብይ ርዕስ የተሰናዳ አዲስ ተከታታይ ዝግጅት አካል ነው። ዛሬ ዶክተር ሽመልስ ቦንሳን የሚያስተናግደው በእንግድነት በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳይ መምህር ናቸው። ዶክተር ሽመልስ በፕሬስ፣ በሴቶች ጉዳይ፣ ፍልሰት፣ በከተሜነትና ከተማ ነክ ርዕሰ ጉዳዮች ዙሪያ ያደረጓቸው በርካታ ጥናትና ምርምሮች ለህትመት በቅተውላቸዋል። ከተማ እንዳገር የሚለውን ጨምሮ በከተማ በመንግስትና ህብረተሰብ መካከል ያለውን መስተጋብር በሚመረምሩ የጥናት ስራዎቻቸውና በታሪክ ምርምርና ፋይዳው ዙሪያ የተካሄደውን ውይይት የመጀመሪያ ክፍል ይሆናል አሁን የምናቀርበው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ሽመልስ እንኳን ደህና መጡ። ሰላም አሉላ፣ አመሰግናለሁ ለተሰጠኝ እድል። ፖለቲካ፣ ታሪክ ብዙ ሊያነጋግሩ የሚችሉ ርዕሶች ናቸው በየራሳቸው። ይልቁንም ደግሞ ጥናቶቹ ብዙዎችን ለውይይት ይጋብዛሉ። ሲቲ አዜኔሽን ይላል አዲስ አበባን እንደ ዘመናዊና ብሔራዊ ማዕከል የእንግሊዝኛውን ግርድፍ ትርጉም ነው። የከተማን የመንግስትና ማህበረሰብን መስተጋበር የሚመለከት ጥናታዊ ጽሁፍ ጽፈዋል። እንደ አውሮፓውያን የዘመን አቆጣጠር በ2000 ዓ ም ንባብ ያበቁት በኢትዮጵያ የግሉም ፕሬስ ክንዋን የሚመለከት ጽሁፍ አለ። የአፍሪካ ቀንድ ፍልሰት ከ19ኛው ክፍለን ዘመን መባቻ እስካሁን የሚል ሌላ ጥናት አለዎት። ሌሎች በርካታ ጽሁፎች አለዎት። ዛሬ ጋር የሚያመጡን ርሶች ናቸው። እስኪ ስለ ታሪክ ጥናት እራሱን እንነጋገር። ስለታሪክ ጥናት ፋይዳ፣ የታሪክ ጥናት ምንድን ነው ጥቅሙ? ታሪክ እንግዲህ ብዙ ወሳኝ ነገሮች አሉት። አስፈላጊነቱ ሰፊ ነው። በእኛ ሀገር ብቻ ሳይሆን በሌሎችም ሀገሮች አባባልም አለ። ታሪክን ማቅ ይደግመዋል ይባላል። ስንደግም ደግሞ መልካሙን ብቻ ሳይሆን መጥፎንም ከነስተቱ ይደገማል እና እነኛ ነገሮች ማስወገድ ከመልካሞቹ ነገር መማር ለወደፊት የሚጠቅም ነገር መስራት የምንችለው ወደኋላ ተመልሰን ስናይ ነው። ስለዚህ የታሪክ ሙያ ያንን ነው የሚሰራው። እንዲህ በታሪክ ሙያ ውስጥ የራሱ የሆኑ ችግሮች አሉ። ታሪክን ለምሳሌ ለሌላ አላማ፣ ፖለቲካዊ ጠቀሜታ ላለው አላማ የሚውልበትም አጋጣሚ አለ። ስለዚህ እንደ ጠቀሜታ ሁሉ ወደ መጥፎ ነገር ሊቀየር የሚችል የትምህርት ክፍል ነው። በምን መልኩ አሉታዊ የሆነ አስተዋጽኦ ሊያበረከት ይችል እንግዲህ ታሪክ ምንድን ነው? ለምሳሌ አንደኛው በአሁኑ ሰዓት በተለይ ገኖ እየወጣ ያለ በብዙ የዓለም አካባቢዎች የታሪክ እውነት የለም፣ ሂስቶሪካል ትሩዝ የሚባል የለም። ሁሉም በራሱ መንገድ ያየ የሚጽፈው ነው። ስለዚህ ሌሎች የጻፉትን ለምሳሌ አንቀበልም፣ አይጠቅምም፣ ምክንያቱም ያንን እውነት የጻፉበት መንገድ ችግር አለው የሚል አባባል አለ። እንደገና ደግሞ አተረጓጎምም አለ። ታሪክ የሚጽፈው ሰው እንዳለ ያገኘው መረጃ፣ ያም መረጃ ራሱ ችግር አለው እየተባለ በዛ መረጃ ላይ ተመስርቶ የሚጽፈውም ስራ ከራሱ አስተሳሰብም ጋር የሚገናኝበት መንገድ አለ። ስለዚህ ፋክት የታሪክ መረጃዎች የሚባሉት አሁን ብዙ ጣጣ ውስጥ እየገቡ ነው። እንደገና ራሱ ደግሞ ትርጓሜው ታሪክን የምናይበት የምንመረምርበት፣ የምናጠናበት መንገድ ችግር አለው እየተባለ ያንን በመጠቀም የተወሰኑ ኃይሎች በመላው ዓለም ላይ ነው የምታየው ሌላ ዓላማ ሊያውሉት ይችላሉ። የግል ፍላጎት ማስፈጸሚያ፣ የራስን ዓላማ ማስፈጸሚያ ወደ መዋልም ያዝነብላል። ትክክል ነው፣ ትክክል ነው። ተደጋግሞ ሆኗል። ታይተዋል፣ ታይተዋል። ዶክተር ሽመልስ ቀደም ብለው በጣም ቅርብ የሆነ በግልጽ የምንረዳው የሚመስልንን ይህን የታሪክ ጠቀሜታ እንደ ጥያቄ ለማንሳት የሚጋብዘው አሁን ኋላኛው ላይ ያነሷቸው ችግሮች ወይም እንደ ችግር የሚታዩ ሁኔታዎች ናቸውና አዎንታዊውን እንውሰድ ና ከታሪክ ለመማርም ታሪክ የትላንት ብቻ ሳይሆን የዛሬ እንዲነግረን የነገ መንገዳችንን ብርሃን እንዲፈነጥቅ በሚያስብ መንፈስ አንድ የታሪክ አጥኚ አንድ የታሪክ ተመራማሪ በዛሬ ውስጥ አወዛጋቢ፣ ምናልባትም አሳካሪ የሚመስሉ ሀሳቦች በጎሉበት እና በገነኑበት ሁኔታ ውስጥ ምን አይነት ጥንቃቄዎች ማድረግ አለበት? አንድ የታሪክ ተማሪ በተለይ ያው ለምሳሌ ጠየቀኝ ጥያቄ ወደ ኢትዮጵያ ብናመጣው በአሁኑ ሰዓት የታሪክ ሙያ ራሱ ችግር ውስጥ ነው ያለው። ታሪክ እንግዲህ በተለያየ መንገድ ይተረጉማል። በተለያየ መንገድ መተርጎም መጥፎ አይደለም፣ እንዳሁም ጥሩ ነው። የተለያዩ ገጽታዎች በተለያየ መንገድ ልታየው ትችላለ፣ በተለያየ መንገድ ልተረጉመው ትችላለ። ብዙ ጊዜ ችግር የሆነ የምናየው ምንድን ነው? ታሪካዊ መሰረት ላይ መቆም ወይም ደግሞ በትክክለኛ የታሪክ መረጃ ላይ ተመስርተ ጥናትን ማካሄድ የሚለው ነገር ነው ዋናው፣ ብዬ ነው የማስበው እነኛ ነገሮች በሌሉበት ሁኔታ ወይም ደግሞ መረጃዎቹን አሳክረ በራስ መንገድ ቀይረ የምትጠቀም ከሆነ አደጋ አለው እና አሁን ብቻ ሳይሆን ድሮም ቢሆን ስርዓቶች እንደ ስርዓት፣ ግለሰቦችም ወይም ግሩፖች ታሪክን በራሳቸው መንገድ እየቀየሩት ይጠቀማሉ። ፋክቶችን፣ እነኝ መረጃዎችን ሁሉ በራሳቸው መንገድ እየተረጎሙ ያቀርቧቸዋል። እና አስፈላጊ የሚሆነው አንደኛ ለሙያው ክብር ያስፈልጋል፣ ሁለተኛ ደግሞ እውነታው ወደሚባለው ነገር ለመድረስ ነው ሙከራ ማድረግ ያለብን። መረጃዎችን ደግሞ ስታይ መረጃዎቹ እንደ እምነት እንደ ሃይማኖት የምትቀብላቸው ነገሮች አይደሉም፣ የምትመረምራቸው ናቸው። እነሱም መመርመር አለባቸው እና ብዙ ጊዜ እንደ መረጃ የሚቀርቡ ነገሮችን በክሪቲካል በሆነ መንገድ ማየት አለብን። በቅጡ በሚመረምር መንፈስ በቅጡ ምርምረ፣ በተቻለ መጠን ደግሞ ሳታዳላ በእንግሊዝኛ ኦብጀክቲቭ ሆነ ማለት ነው፣ ተጨባጭ እንደዛ አርገ መመርመር መቻል ያስፈልጋል። አለበለዚያ እንዴ የጀመርከው ነገር ሌላውም ይቀጥልበታል እና አዙሪት ውስጥ ነው የምንገባው፣ የታሪክ አዙሪት ውስጥ እንገባለን። ምንድን ነው? አንድ ታሪክን ያምታታል። ሁለተኛ ደግሞ ለብዙ ችግሮች ሊያጋልጥ ይችላል። እውነታ ላይ ባልተመሰረተ ታሪክ ግጭት ሊፈጠር ይችላል። ሕዝብ ከሕዝብ ልታጋጭ ትችላለ እና እነኛ አደጋዎች ስላሉ የታሪክ ሙያ እንግዲህ በጥንቃቄ መከተል ያለብን ነው። በተለይ በአሁኑ ሰዓት በእኛም ሀገር በሌሎች አካባቢ ችግር ስላለ ዶክተር ሽመልስ የታሪክ አዙሪት ወይም አዙሪት ውስጥ የመግባትን ነገር አንስተዋል። አዙሪት ውስጥ ገብተን ከሆነ እንድንወጣ፣ ካልገባንም አፋፉ ላይም ከሆን እንዳንገባም ለማድረግ ጭምር ይሄ ሀሳብ መንገድ የተባለው ዝግጅታችን ሰዎች በተጨባጭ መረጃዎች ላይ ያተኮሩ ውይይቶችን እንዲያደርጉ ንግግሮች፣ በየቤቱ በየትኛውም ቦታ በሚከናወኑበት ጊዜ አንዳች ጠቃሚ ፋይዳ እንዲኖራቸው የማድረግ እሳቤን ከግምት አስገብተው ነው እና ወቅታዊ ሁኔታዎች በተለይ ማህበራዊ መገናኛ ብዙኃን የሚባሉት የጠቀሜታቸውን ያህል የተሳሳተ መረጃ፣ የተሳሳተ ድምዳሜ ላይ ከማድረሱ አንጻር ጉዳትም አላቸው እና እስኪ ከእርሶ ጥናቶች አንድ ሁለቱን ተመልክተን ወቅታዊ ወደሆኑ ጉዳዮች እናመራለን። በተለይ የከተሜ ዘመናዊነት ፖለቲካዊ ምጣኔ ሀብት አዲስ አበባ 1941-1975 የሚለው በያዝነው ዓመት ለህትመት የበቃ ጥናታዊ ጽሁፍ ነው። እስኪ ይዘቱን ፈታፈታ ያድርጉና ስለ ከተሜ ዘመናዊነት ፖለቲካ ደግሞ የኢኮኖሚ ጉዳይ ሁሉንም የሚመለከተ ነው እና ዛሬ እያወዛገበች ስላለችው አዲስ አበባ ነው የምንነጋገረው። እስኪ የተወሰኑ ነጥቦችን ይግለጹልን። እሱ ቅርብ ጊዜ በ2017 የወጣ ስራ ነው እና በአዲስ አበባ ላይ ነው። የአዲስ አበባ ከተማ መሰራረት በተለይ ደግሞ የአዲስ አበባ ከተማ ቅርጿን እንዴት መያዝ እንደጀመረች በተለይ ደግሞ የኢኮኖሚ መሰረቷ እንዴት መገንባት እንደጀመረ ቁልፍ በነበረው ዘመን በተለይ ደግሞ ከጠላት መውጣት በኋላ እስከ አብዮቱ ድረስ የነበረውን ዘመን ዋና ትኩረት አድርጎ የተሰራ ስራ ነው እና በዛ ስራ ላይ እንግዲህ ትኩረት ያደረኩት ከተማዋ በአሁኑ ሰዓት ያላትን መልክ እንዴት ልትሽ ቻለች ነው። አሁን ብዙ ጊዜ የአዲስ አበባ ከተማ በዘመናዊነት የኢትዮጵያ ምልክት ሆኖ ነው የሚያገለግለው፣ እንደ ሲምብል እንደምንል ነው እና ነገስታቱም ሲመሰርቱት ራሷቸው ነጽ ኃይለ ስላሴ ሲመሰርቱት ከተማው የኢትዮጵያ ምልክት ሆኖ እንዲወጣ ነበር የታሰበው። ምክንያቱም ያ ከተማ ሌሎቹ የውጭ ሰዎች ሀገሪቷን ከማየታቸው በፊት መጀመሪያ የሚያዩት ከተማ የሚሆነው አዲስ አበባ ነበር እና አዲስ አበባ አይተው ነው ወደ ሌላ ቦታ የሚሄዱት እና ያ ከተማ እንደ ምልክትነት ሆኖ እንዲያገለግል ምልክትም ሲሆን ደግሞ ዘመናዊቷን ኢትዮጵያ፣ የተባበረችዋን ኢትዮጵያ፣ እያደገች ያለችዋን ኢትዮጵያ ለማሳየት የሚል ነው እና በኃይለስላሴ ንግግሮች ውስጥ በተደጋጋሚ የሚባል ነገር ነበረ። እና አንድ እሱ ነው። ስለዚህ ያንን ሚና እንድትጫወች ተብላ የተሰራችም ከተማ በሌላ በኩል ደግሞ የከተማ መሰራረት የራሱ የሆኑ ችግሮችም አሉት። እነኛ ችግሮች እንግዲህ አሁን አንዳንዶቹ ተንከባለ ወደ አሁኑ መጥተዋል። ምንድናቸው ጎላጎላ ያሉትን ችግሮቹ ምንድን ነው? የአንደኛ ችግር ለምሳሌ ይሄ ከመሬት ጋር የተገናኘ ችግር ነው። የመሬት ይዞታ ችግር ነው እና የአዲስ አበባ ከተማ እንግዲህ የመሬት አሰፋፈሩ በዐፄው ስርዓት የነበረው አብዛኛው ሰው መሬት ያልነበረበት መሬት የሌለው የተወሰኑ ሰዎች አብዛኛውን የከተማውን መሬት የሚቆጣጠሩበት ጊዜ ነበረ። እና በተለይ በተማሪዎች እንቅስቃሴ ጊዜ ከተማዋን ቅድም ነገስታቱ እንደቀረጿት ምልክት፣ የዘመናዊነት የአንድነት ምልክት እንዳደረጓት አይነት ከተማ ሳይሆን ይሄ ጥገኛ የሆነ ከተማ ማለት በሌሎቹ የሀገሪቱ ክፍሎች ላይ ጥገኛ የነበረች ከተማ፣ እንደገና ደግሞ ጨቋኝ ከተማ ይሏታል። ምክንያቱም ከተማ ውስጥ አብዛኛው ህዝብ ባለመሬት አልነበረም። ምናልባት በአንደኛው ስራዬ ላይ የመሬት ስርጭቱን የሚያሳይ ያለ እና እነኛ ችግሮችን ይዛ የመጣች ናት። ስለዚህ ሪያሊቲው ምድር ላይ ያለው እውነታ እና ነገስታቱ መሪዎቹ የሳሉት ስዕል ብዙ ጊዜ ሲጋጭ ነው የምናየው። በእርግጥ አዲስ አበባ መጨረሻ ላይ ሆና የወጣቸው ነገስታቱ ወይም መሪዎቹ እንዳሰቡት አይደለም። እያንዳንዱ ሰው በየቀኑ ኑሮ በሚኖረው መንገድ የፈጠራት ከተማ ናት። ለዛ ነው ብዙ ጊዜ በፕላኖቹ እና ህዝቡ የሚኖረው ኑሮ መሀል ልዩነት አለ። እንደታሰበው እንደ ፕላን እንደወጣለት የሆነ ከተማ አይደለም። በቅድ መልክ ወይም በከተማ አቀራረጽ የተቀረጸውን ራሱ የሚቀይሩ ሁኔታዎች እንዳሉ በጽሁፎ ይጠቅሳሉ። እስኪ እሱን ያብራሩት። አሁን ለምሳሌ እንግዲህ የከተማውን ፕላን ስናይ፣ አሁን አንደኛው የከተማውን ፕላን ያወጣው ሰው ሰር አብር ክሮምቢ ይባላል። የለንደንን ከተማ ፕላን አውጥቷል። ያ ሰው ወደ አዲስ አበባ ተጋብዞ መጥቶ በንጉሱ ፕላን አውጥቷል። ሌሎችም የከተማውን ፕላን ያወጡ የነበሩ ሰዎች የታወቁ ሰዎች ናቸው። እና መሬት ላይ ግን ያስቀመጡት ፕላን ችግር የገባው የገጠመው ምንድን ነው? አንድ የማስፈጸም አቅም የለውም ስርዓቱ። የደርግ ስርዓት፣ የአሁኑ ስርዓት ወይም በአጼው ስርዓት ማየት እንችላለን። አንድ አቅሙ የላቸውም። አቅም የቴክኒክ፣ የገንዘብ፣ የሰው ኃይል ወደ መሬት የመተርጎማ ተግባራዊ ተግባራዊ፣ እና የገንዘብም፣ የቴክኒክም፣ የሰው ኃይልም ድክመት አለ። በሌላ በኩል ደግሞ የሚያስቡትን ነገር መሬት ላይ ደግሞ እንዳይፈጽሙ የሚያደርግ ከታች ያለው ማህበረሰብ የሚሰራቸው ስራዎች አሉ። ማህበረሰቡ ድምፁ የታፈነ ምንም አቅም የሌለው አይደለም። ምክንያቱም በራሱ መንገድ ከተማውን ያስባል፣ በራሱ መንገድ ከተማውን ይቀርጻል። ዶክተር ሽመልስ ቦንሳን እናመሰግናለን። ውይይቱ አላበቃም። በሚቀጥለው ሳምንት ይቀጥ ቀጣዩን ክፍል እናቀርባለን። አብራችሁን ቆዩ። አሁን የጥያቄው መልስ ለዛሬ የጥያቄው መልስ ውይይት የተመረጠው ርዕስ በቅርቡ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም ያስጠብቃል የተባለ አዋጅ ረቂቅ ነው። ይህ ረቂቅ የተለያየ ተቃውሞ ገጥሞታል። ተጨማሪ ጥያቄዎችንም አስነስቷል። ይህንኑ መነሻ በማድረግ የዛሬውን ለጥያቄው መልስ ያዘጋጀችው ጽዮን ግርማ ሁለት እንግዶችን አወያይታለች። እንግዶቿን በማስተዋወቅ ትጀምራለች። ሁለት እንግዶች ያሉኝ ዶክተር ዮሐንስ ዘለቀ በአሁኑ ሰዓት ዋሽንግተን ዲሲ ውስጥ የሚገኘው የአሜሪካን የተፈጥሮ ሙዚየም የጥናት ቡድን አባል ናቸው። በሙያቸው ደግሞ የጥንታዊ ቅርስ ተመራማሪ ናቸው። ቀደም ባለው የኢትዮጵያ ቆይታቸው በኢትዮጵያ የባህል ሚኒስቴር ውስጥ ተመራማሪ ነበሩ። ሁለተኛው ተወያይም እንዲሁ ዶክተር ብርሃነ መስቀል አበበ ሰኚ በዋሽንግተን ዲሲ የህግ የፖሊስና የቢዝነስ አማካሪ ናቸው። በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ነበሩ። በውጭ ጉዳይ ሚኒስቴር ውስጥ የህግ አማካሪም ነበሩ። በኒውዮርክ የተባበሩት መንግስታትም ዲፕሎማት ሆነው ሰርተዋል። ሁለቱም እንግዶች በኢትዮጵያና ህዝቦቿ ጉዳይ ያገባናል ብለው በተለያየ ብዙሀን መገናኛ ማህበራዊ ሚዲያ ላይም እንዲሁ ቀርበው ሀሳባቸውን ለሌሎች በማካፈል ይታወቃሉ። ሁለታችሁም ለዚህ ውይይት ፈቃደኛ ሆናችሁ ስለተገኛችሁ ከአድማጮች ለቀረቡ ጥያቄዎች ምላሽ ለመስጠት ስለተገኛችሁ እናመሰግናለን። በጣም እናመሰግናለን። እኔም አመሰግናለሁ። እኛም እናመሰግናለን። ታንኪዩ። እንግዲህ ጥያቄዎች መጥተዋል። እንደዚሁም ደግሞ ሁለታችሁም ጠንከር ያለ ውይይት ይኖራችኋል ብዬ ተስፋ አረጋለሁ። እስቲ እንዲያው ውይይታችንን ለመጀመር የመጀመሪያውን አድማጭ ጥያቄ አንድ ላይ እንግዲህ አድማጮቻችን አስተያየታቸውንም ጭምር ነው የሚያቀርቡት እና እሱን ሰምተን በሱ ላይ መሰረት አድርገን እንሄዳለን። ጤና ይስጥልኝ። አሜሪካ ሬዲዮ ሰራተኞች እና አድማጮች በሙሉ እንደምን አላችሁ? እኔ ብዙ ጊዜ አድማጫችሁ ነኝ። የምደውለው ከመካከለኛው ምስራቅ ነው። እኔ የጥያቄ መልስ በሚለው ፕሮግራም ላይ አንድ አስተያየት ለመስጠት ነው፣ ወይም ጥያቄ የተለየ ነገር እኔ በኦሮሞ ኦሮሞ ኦሮሞ አማራ፣ ሌሎችም ብሔረሰቦች እንደዚህ አይነት ችግሮች ከተፈጠሩ ወደፊት ኢትዮጵያ ምን ትሆናለች የሚል ፍራቻ አለኝና የኦሮሚያ ክልል ላይ መስረቱ አዲስ አበባ ዛሬ አልተመሰረተም ወይም ደግሞ የዛሬ አምሳ ስልሳ ዓመት በፊት አልተመሰረተም ጥንት በስትቆረቆር አዲስ አበባ በእቴጌ ጣይቱና በሚኒልክ ጊዜ የተቆረቆረችው እዚያው ቦታ ላይ ነው። ሌላ ቦታ የኦሮሞ ሌላ ክልል ኑሮት ወይም ደግሞ ሌላ አስተዳደር ኑሮት ወይም ደግሞ ራሱን የቻለ የኦሮሚያ የተባለ መንግስት ያልነበረ። ስለዚህ አሁን የኦሮሞ ልዩ ጥቅም የሚባለውን ያልገባኝም እና ፈታ ያለ ማብራሪያ ቢሰጥበት ጥሩ ነው። በዚህ በሀገራችን የባለሁበት አሽኬናዚ፣ ስፋራዲ ገሌ መሌ እያሉ እንደሚለያዩት ሁሉ አሁንም እንደዚህ አይነት ስጋት ችግር አለ ልዩ ጥቅም የሚለው ምንም በሚል ነው? ልዩ ጥቅም፣ የሌሎችስ ልዩ ጥቅም ሊኖራቸው ነው ወይስ ለኦሮሚያ ብቻ ነው? እኔ ይሄ ነገር ባለፈው የአዲስ አበባ መሪ ፕላን ሲመሰረት አንፈልግም፣ ከአዲስ አበባ ጋራ ፕላኑ መሆን የለበትም ብሎ ያ ሁላ ብጥብጥ፣ ብዙ ህይወትና ብዙ ነገር የጠፋበት ብዙ ንብረት ነበረ። ስለዚህ አሁን ደግሞ ተመልሰው የኦሮሚያ ልዩ ጥቅም ተብሎ ፕሮግራምና ሌላ ፖሊሲ መውጣቱ እኔ ከሌሎች ብሔር ብሔረሰቦች የተለየ የኦሮሚያ ልዩ ጥቅም የሚለው አልገባኝም እና ኢትዮጵያንን በጣም የሚለያይና የሚያነጣጥል ነው እና ይህንን መልስ ብታሰጡ ደስ ይለኛል። እግዚአብሔር ይስጥልኝ፣ አመሰግናለሁ። አድማጫችንን እኛም እናመሰግናለን። እንግዲህ ወደ መልሳችሁ ልሂድ። እስቲ ከዶክተር ብርሃነ መስቀል አበበ ሰኝ ልጀምር። ለእኚህ አድማጭ ምን ምላሽ አሉት? አመሰግናለሁ። ይሄንን ጥያቄ ሁለት ቦታ ከፍለን ብናየው ጥሩ ነው። አድማጭ መግቢያ ላይ እንዳሉት ይሄ ከተማ ጥንት የነበረበት አፄ ምኒሊክ ጊዜ ንግስት ጣይቱ ጣይቱ ብጡል እንደሚታወቀው ኦሮሞ ነች። ያም በኋላ በወቅቱም በነበሩት እንግዲህ የኦሮሞ የአማራ መሪዎች የተቆረቆረች ከተማ ነች። በዚህ ከተማ ላይ በንግስና የቆዩት ይህንን ከተማ የገነቡት ከጅምሩም የኦሮሞ መሬት ላይ በርካታውም በከተማዋም ግንባታ የተሳተፈው የኦሮሞና የአማራ ህዝቦች ናቸው። በዚህ ሂደት ውስጥ ከፍተኛ ድርሻ የነበራቸው በዚህ ምስረታ ፕሮሰስ ውስጥ የነበሩትን ብናይ ይሄንን ሀገር የኦሮሞና የአማራ ህብረት በተለይም ሸዋን ማዕከል ያደርገው የኦሮሞና የአማራ ህብረት ኢትዮጵያ ዛሬ ብለን የምንጠራውን ሀገር ሲገነባ ግንባር ቀደም ተዋናኝ የነበሩት እነ ራስ መኮንን ጉዲሳ የአፄ ኃይለሥላሴ አባት ናቸው። የኢትዮጵያ የዛሬ ድንበር የተከለለው በዚህም ከተማ መመስረት ላይ ከፍተኛ ድርሻ የነበራቸው ትልቅ ሰው ናቸው። ሀብተ ጊዮርጊስ ዲነግዴ ኦሮሞ ናቸው። ከዚያ በኋላ እነ ራስ ጎበናን መጥቀስ እንችላለን። በኢትዮጵያ መመስረትና ዛሬ ያለው የኢትዮጵያ ቅርጽ የተገነባው በዋነኛነት እነኚህ ሰዎች በኦሮሞ ዘንድ ጥሩ አላረጉም ተብሎ ዲስካውንት የሚደረጉ ሰዎች ሁሉ ሆኖ የምናገኛቸውም ቢሆን አቆራቆሯዋ የዚች ከተማ መሰረቱን የጣሉት የኦሮሞ መሪዎች ነበሩ። የኦሮሞ ቡና፣ የኦሮሞ ወርቅ፣ የኦሮሞ ሀብት ከያቅጣጫው ከወለጋ ከጅማ ከሐረር ከአርሲ ከባሌ መጥቶ ከተማ የሰራው ሌላ ቦታ ከተማ የሰራበት ቦታ የለም። እዚህ ከተማ ላይ ነው የኦሮሞ ሀብት የዋለው። በዚህ መልኩ የከተማዋ ባለቤትነትን በተመለከተ ከተማዋ በፊትም የሸዋ ክፍለ ሀገር ዋና ከተማ ነበረች። ከሸዋ ክፍለ ሀገርም የመነገሻ አውራጃ ዋና ከተማ ነበረች። እንደዚሁም ደግሞ ኢትዮጵያ ዋና ከተማ ነበረች። ስለዚህ ይሄ ነገር ጠያቂው አድማጭ እንዳሉት ትክክል ነው። ይሄንን መሰረት የናደው ኢህአዴግ ነው። የፖሊሲ ስህተቱም የሚመነጨው እዛ ነው። ለመጀመሪያ ጊዜ አዲስ አበባን ከሸዋ ክፍለ ሀገር ከመናገሻ አውራጃ ወይም ከመላው የኦሮሞ ሕዝብ ነጥሎ ለብቻ ለማቆም እየሞከረ ያለው ኢህአዴግ ነው። ኢህአዴግ ይሄንን በማድረጉ ከፍተኛ ስህተት ሰርቷል። ወደ ሁለተኛው ነጥብ ሳነሳ፣ ልዩ ተጠቃሚ ያለው ነገር አለ። የኦሮሞ ህዝብ ልዩ ተጠቃሚነትን አይደለም ከዚህ ከተማ የሚፈልገው። የኦሮሞ ህዝብ የትም ደርሶ በማይታወቅ ሁኔታ በአዲስ አበባ ልዩ ተጎጂ እንጂ ልዩ ተጠቃሚ አይደለም። ለምሳሌ የኢህአዴግ ከፍተኛ አመራር አባልና ሚኒስትር ዴታ የነበሩት አቶ ኤርሚያስ ለገሰ እንደሚናገሩት በአስር አመት እሳቸው እዛ በነበሩበት ጊዜ ወደ ሁለት መቶ ሺህ የሚሆን የኦሮሞ ገበሬ ከአዲስ አበባ ዙሪያ ተፈናቅሏል። ልዩ ተጎጂ ነው። የአዲስ አበባ ቆሻሻ በኦሮሚያ ወንዞች፣ በኦሮሚያ ሀይቆች፣ በኦሮሚያ መሬቶች ላይ በዘፈቀደ የሚጣልበትና ህዝቡን በመርዝና እየገደለ ያለበት ነው። አስተዳደሩ ኦሮሚያ ስር ስላልሆነ የበላይ ኃላፊና ተቆጣጣሪ ያሌለው ባለቤት ያሌለው ከተማ ነው። አዲስ አበባ ቤዝ ያደረጉት ካምፓኒዎች ታክስ ኦሮሚያ እየሰሩ አዲስ አበባ ነው ታክስ የሚከፍሉ በዚህ ሁሉ የኦሮሞ ህዝብ ልዩ ተጎጂ ነው። ይሄንን የኦሮሞ ህዝብ ልዩ ተጎጂ የሆነበትን ከተማ የጋራ አገር ለማድረግ አስተዳደሩ ኦሮሚያ ስር ይመለስ። ልክ በፊት ሸዋ ስር እንደነበረ፣ ልክ በፊት መናገሻ አውራጃ ስር እንደነበረ፣ ልክ በፊት ደግሞ እንደዚሁ የኢትዮጵያ ዋና ከተማ ሆኖ እንደሚያገለግል የኦሮሚያ ዋና ከተማ ሆኖ ኦሮሚያ አስተዳደር ስር ሆኖ የኢትዮጵያም ዋና ከተማ እንዲሆን ነው የኦሮሞ ህዝብ ጥያቄ አመሰግናለሁ። ዶክተር ብርሃነ መስቀል ወደ ዶክተር ዮሐንስ ሊሂድ እና ዶክተር ዮሐንስ ከአድማጭ ለተነሳው ጥያቄ የሚሰጡትን ምላሽ አይተን ወደ ሌሎች ሀሳቦች እንሄዳለን። በጣም አመሰግናለሁ። ከተሞች የሚመሰረቱት በአጋጣሚ በሂደት ነው። መንግስታቶች ይመሰርቱታል። መንግስት ከሁሉም የተውጣጣ እንጂ ከአንድ ዘር የተውጣጣ መንግስት ኑሮ አያቅም። ስለዚህ የአዲስ አበባ ማመሰራረት ሁሉም ኢትዮጵያውያኖች መንግስትን ይመሩ የነበሩት ኢንቨስት ያደረጉበት ነው። ከትግራይም ሊሆን ይችላል፣ ከጎንደርም ሊሆን ይችላል፣ ከሀረርም ሊሆን ይችላል። ከሁሉ ኦሮሞያ እንደ ክልል ተቋቁሞ አያቅም። ኦሮሞያ እንደ ክልል የተቋቋመው በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ጠቅላይ ግዛት በነበረበት ጊዜ፣ ከዚያም ክፍለ ሀገር በነበረበት ጊዜ። አሁን ግን አዲስ መንግስት ቋቋም፣ የትራንዚሽናል መንግስቱ በፈጠረው አዲስ ስትራክቸር የኦሮሚያ ክልል፣ የደቡብ ክልል የትግራይ ክልል እየተባለ ተከፍሎ አፋፍሏል። በታሪክ ውስጥ ያልነበሩት ሁልጊዜም ኢትዮጵያ ውስጥ ክልሎቹ የራሳቸውን የቻሉ የዘር ክልሎች አሏቸው። እነዚያ የዘር ክልሎች ግን በየቦታው የተቆራረሱ እንጂ አንድ ወጥ ሆኖ አያውቁም ነበር። ኦሮሞን ብንወስድ ቦረና ቦረና ነው፣ ጉጂ ጉጂ ነው፣ አርሲ አርሲ ነው። በየክልሉ ክልሉ በዚያ ስም ተጠርቷል። ከዚያ ውጭ ግን እንደ አንድ ኢንቲቲ የፖለቲካል ፎርስ ሆኖ ተቋቁሞ አያውቅም። ከኢትዮጵያዊነት ውጭ እና በኢትዮጵያ መንግስትነት ውጭ ሌላ ነገር ተመስርቶ አያውቅም። የደቡብ ክልልም ተብሎ ሊፈጠረውም በዚያ መልኩ ነው። ለመጀመሪያ ጊዜ ጎንደሬ ጎንደሬ ነው፣ ጎጃሜ ጎጃሜ ነው፣ ወሎዬ ወሎዬ ነው የነበረው። የአማራ ክልል ተብሎ የተፈጠረው ለመጀመሪያ ጊዜ ነው። የላብራቶሪ ስራ ነው አሁን ያለ። ክቡራትና ክቡራን አድማጮች ይህ ውይይት በነገው ምሽት ይቀጥላል። ለጥያቄው መልስ ሙሉ ዝግጅት ይቀርባል። ተከታተሉን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሁለት የቻይና ዜጎችና የቻይና የሆኑ ሁለት ይዞታዎች በሕግ የተከለከለውን የሰሜን ኮሪያ ተምዘግዛጊ የሚሳይል ፕሮግራምን በገንዘብ በመርዳታቸው የዩናይትድ ስቴትስ የገንዘብ ሚኒስቴር እርምጃ የወሰደባቸው መሆኑ ተገልጧል። የውጭ ንብረቶች መቆጣጠሪያ ቢሮ እንዳስታወቀው ማዕቀብ የተጣለባቸው ሁለቱ ቻይናውያን ዜጎች ሱ ዌይ እና ሊሆንግሪ ሲሆኑ ቀደም ባለ ስምምነት መሠረት የሰሜን ኮሪያን የኑክሌር ፕሮግራም በገንዘብ ለመደጎም ውለታ ያደረጉ ናቸው። በተጨማሪም የሚኒስቴሩ መስሪያ ቤት በዩናይትድ ስቴትስ የአገር ውስጥ ደንብ ቁጥር ሦስት አንዳንድ መሠረት የቻይናውን ዶንግዶንግ ባንክ ዋናው የገንዘብ አስተላላፊና አጽጂ ተጠርጣሪ አድርጎ ፈርጆታል። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ኑቺን በሰጡት ጋዜጣዊ መግለጫ ሲናገሩ የዶንዶንግ ባንክ ሰሜን ኮሪያ በዩናይትድ ስቴትስና በዓለም አቀፍ የገንዘብ ይዞታና ስርዓቶች እንዲሁም በሰሜን ኮሪያው የኒኩሌር ፕሮግራሞች ላይ እጇን እንድታስገባ ሁኔታዎችን አመቻችተዋል ብለዋል። ዩናይትድ ስቴትስ ለእንዲህ አይነቱ እርምጃ ትዕግሥት እንደሌላት የተናገሩት የገንዘብ ሚኒስትሩ ከእንግዲህ ይህ ባንክ በቀጥታም ይሁን በተዘዋዋሪ በውጭ አገር ባንኮች አማካኝነት በዩናይትድ ስቴትስ የገንዘብ አሰራር ውስጥ ምንም መንገድ እንዳይኖረው የዩናይትድ ስቴትስ ባንኮች ሁኔታዎችን ሊቆጣጠሩ ይገባል ብለዋል። ዩናይትድ ስቴትስ በዚህ እርምጃዋ ቻይናን ኢላማ የማድረግ እቅድ የላትም ይላሉ ሚኒስትሩ ምኖችን። ፕሬዚዳንት ዶናልድ ትራምፕ እና የቻይናው ፕሬዚዳንት ዢ ጂንፒንግ ሰሜን ኮሪያን በሚመለከት ሰፊ ውይይት ማካሄዳቸው ይታወቃል። የቻይናን ጥረቶች የምታደንቀው ዩናይትድ ስቴትስ ወደፊትም በጋራ ጉዳዮች ዙሪያ አብራ ለመስራት እንደምትወድ ሚኒስቴሩ ተናግረዋል። ዳሩ ግን ከሰሜን ኮሪያ ጋር በምንሰራበት ጊዜ የሚከሰተውን አደጋ ግምት ውስጥ በማስገባት እርምጃ እየወሰድን ነውም ብለዋል። የገንዘቡን አቅጣጫ በመከተል የገንዘብ ቅጣት ይወስደናል የሚሉት ሚኒስትሩ ምኖችን የሰሜን ኮሪያ ትንኮሳና ሰላምን የማናጋት ጥረት በፍጹም ቸል ሊባልና በትዕግሥት ሊታይም ወይም ሊታለፍ አይገባም። ሰሜን ኮሪያን ለማጎልበት ከውጭ እርዳታ የሚያደርጉ ኃይሎች ላይም ኢላማ እናደርግባቸዋለን ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ቢጠ ይቀራሉ አጫጭር መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 23 ብር 15 ሳንቲም ተመንዝሯል። ዛሬ አንድ በርሜል ነዳጅ ኒው ዮርክ ላይ ባለው ዋጋ 1087 ብር 95 ሳንቲም ተሽጧል። ወርቅ 1 ግራም 932 ብር 36 ሳንቲም ነው። ነገ ቅዳሜ ሐምሌ 8 2009 ዓ ም አዲስ አበባ ዝናባማ እንደምትሆን ተተንብየዋል። ሙቀቷ ከፍተኛ 22፣ ዝቅተኛው 11 ዲግሪ ሴልሺየስ ነው። የባሌ ሮቤው ዝቅተኛ 10 ዲግሪ ሴልሺየስ በኢትዮጵያ ዝቅተኛ ነው ነው የሰመራው ከፍተኛ 41 ዲግሪ ሴልሽስ ደግሞ በኢትዮጵያ ከፍተኛው ነው የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ ፕሮግራሙን የመራችልን ብርሃን ኃይሉ ነች። በምሽቱ ፕሮግራም ዋና አዘጋጅ አዲስ አበባና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።